ፕሬዚዳንት ዶናልድ ትራምፕ የውጭ ንግድን አስመልክቶ ያላቸውን ሀሳብ በግዙፉ የዓለም ንግድ መሪዎች ጉባኤ ላይ ባቀረቡበት ወቅት ባለሀብቶች አምራች ኩባንያዎቻቸውን አሜሪካ ውስጥ እንዲገነቡ በጋበዙበት ንግግራቸው ከፈለጋችሁ ማድረግ ያሊያም መተው ትችላላችሁ ነገር ግን የማታደርጉት ከሆነ ከበድ ያለ ቀረጥ ይጠብቃችኋል የሚል አማራጭ ሰጥተዋቸዋል። የአሜሪካ ድምጿ የዋይት ሀውስ ዘጋቢ አኒታ ፓውል የትራምፕ ወደ ዋይት ሀውስ መመለስ በተለይ በዓለም አቀፉ የኢኮኖሚ እንቅስቃሴ ላይ ያለውን አንድምታ የዳሰሰችበትን ዘገባ አሉላ ከበደ እንደሚከተል ያቀርበዋል። ፕሬዚዳንት ዶናልድ ትራምፕ ከዓለም አቀፉ ኢንዱስትሪ ተዋናዮች ፊት ቆሞ ባሰሙት ንግግራቸው My message to every business in the world is very simple. Come make your product in America, and we will give you among the lowest taxes of any nation on earth. But if you don't make your product in America, which is your prerogative, then very simply you will have to pay a tariff. በዓለም አቀፍ የንግድ ሥራዎች ለተሰማሩ ሁሉ የማስተላልፈው መልእክት በጣም ቀላል ነው እና ምርቶቻችሁን አሜሪካ ውስጥ አምርቱ፣ ከማንኛውም አገር ዝቅተኛ የሆነ የግብር ክፍያ እንድትከፍሉ እናደርጋለን። ነገር ግን ምርታችሁን አሜሪካ ውስጥ ካላመረታችሁ፣ መብታችሁ ነው፣ ከበድ ያለ ቀረጥ ይጠብቃችኋል። የትራምፕ መልእክት በዳቮስ ስዊዘርላንድ በተካሄደው የዓለም ኢኮኖሚ መድረክ ከቀረቡት ከሌሎች ኃያላን አገሮች መሪዎች መልእክት በሙሉ ገኖ የተሰማ ሲሆን በዚህ ዓመታዊ ዓለም አቀፍ የመንግስታትና የግሉን ዘርፍ ትብብር ለማነቃቃት የታለመ ጉባኤ የተናገሩት መሪዎች ዓለም አቀፍና ክልላዊ ፈተናዎችን የአካባቢና የኃይል ምንጭን የሚመለከቱ እንዲሁም የጂኦ ፖለቲካዊ ይዘት ያላቸው ሌሎች አሳሳቢ ጉዳዮችን ጨምሮ የኑሮ ደረጃን እንዴት ማሻሻል፣ እድገትንም እንዴት ማነቃቃት እንደሚቻል ያጤኑ ብዝሃንነት ለጎላበት አሰራር አጽንኦት የሰጡ ሐሳቦች ነው ያንጸባረቁት። የቻይናው ምክትል ጠቅላይ ሚኒስትር ዲንግ ሹዚያንግም የቤዥንግን አቋም አንጸባርቀዋል። Economic globalization is a result of social progress and technological advances, and it cannot be stopped. Protectionism does not solve problems, and trade wars help no one. We should take every chance to guide economic... The economy the is a result of technological advances, and it cannot be stopped. The world is a result of technological advances, and it cannot be stopped. በምናገድበት መንገድ ላይ የሚደረጉ ጦርነቶችም ለማንም አይረዱም። ኢኮኖሚ ዓለም አቀፋዊነትን ለመምራትና ይበልጥ የተነቃቃ አካታችና ዘላቂነት ወዳለው የተሻለ ደረጃ ለማሸጋገር እድሉን መጠቀም ነው ያለብን። ትራምፕ ለአውሮፓ ፈሳሽ የተፈጥሮ ጋዝ አቅርቦት ዋስትና ለመስጠት በመድረኩ የገቡትን ቃል አስመልክቶ አስተያየት ከሰነዘሩ ተንታኞች አንዳንዶቹ እርምጃው በአሜሪካውያን ላይ የዋጋ ንረት ሊያስከትል ይችላል ሲሉ አስረድተዋል። Bill Gadsen, of good Deutsch, the Qamu, Brookings. Eliminating European dependence on Russian oil and natural gas is a really important foreign policy objective for the president. Uh, I know he was very critical in the past, especially of Germany, uh, for authorizing. አውሮፓ በሩሲያ የነዳጅ ዘይትና የተፈጥሮ ጋዝ ላይ ያላትን ጥገኝነት ማስወገድ ዋናው የፕሬዚዳንቱ የውጭ ፖሊሲ እቅድ ነው። ቀደም ባሉ ጊዜያትም በተለይም በጀርመን ኖርድ ስትሪም ሁለት ለተባለው የነዳጅ ማመላለሻ መስመር መፈቀዱና የጀርመንና በአጠቃላይም የአውሮፓውያን በሩሲያ የተፈጥሮ ጋዝ ላይ ያላቸውን ጥገኝነት እንዲያይል መደረጉ ላይ ቅሬታ እንደነበራቸው አውቃለሁ። በስፍራው ተገኝተው ትራምፕ የተናገሩትን የተከታተሉም ሀሳባቸውን ለጋዜጠኞች አጋርተዋል። በዚህ በዘንድሮ ዓመታዊ መድረክ ከ130 በላይ አገሮች የመጡ 3000 ሰዎች ተሳትፈዋል። አስፐን ባርት አይደ የኖርዌይ የውጭ ጉዳይ ሚኒስትር ናቸው። እኔ እንደማስበው ከዚህ የምንወስደው ቁም ነገር ቢኖር የኢኮኖሚ እድገትን ለማጠናከር የምናከናውናቸውን ስራዎች ማጎልበት እንዳለብን ነው። ስቱዋርት አይዘንስታት ደግሞ የቀድሞ የዩናይትድ ስቴትስ ፕሬዚዳንት ጂሚ ካርተር አማካሪ ሆነው ያገለገሉ ዲፕሎማት ናቸው። በምርጫው ያሸነፉበትን አንዱን ምክንያት ያሳያል። ይህም በኃይል ይናገራሉ። በሁሉም ነገር ላትስማማ ትችላለህ፣ ነገር ግን ከፍ ያለ ኃይል ያለው ንግግር ነው የሚያደርጉት። አግነስት ካላማርድ ዓለም አቀፉን የሰብዓዊ መብቶች ተሟጋች ድርጅት አምነስቲ ኢንተርናሽናልን ይመራሉ። ይህ ራዕይ አሜሪካንን ብቻ ማከለ ነው ለቀረው ዓለም የያዘው ወይም የሚለው ምንም ነገር የለም። በስዊዘርላንድ ተራሮች ላይ በምትገኘው በዚህች በትንሽቱ ከተማ ዳቮስ የተጀመረው አመታዊ ጉባኤ ዛሬ አርብም ቀጥሎ በአንዳንድ ዓለም አቀፍ አንገብጋቢ ጉዳዮች ላይ ሲወያዩ ውሏል።